በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ተወስኖ የቢሾፍቱ ከተማ ፖሊስ መምሪያ ተግባራዊ ያላደረገውን የአቶ ልደቱ አያሌውን የዋስትና መብት የኦሮሚያ ፖሊስ ኮሚሽን በማስፈጸም አቶ ልደቱን እንዲፈታ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ዛሬ ትእዛዝ ሰጠ። ፍርድ ቤቱ ዛሬ አቶ ልደቱ አያሌው የተከሰሱበትን ህገወጥ የጦር መሳሪያ የመያዝ ክስ በተመለከተ የምስክር ቃል አድምጧል። ሙክታር ጀማል ዝርዝሩን ይዟል። በሁለት መዝገብ ሁለት ፍርድ ቤቶች አዳማ ላይ ችሎት እየቀረቡ ያሉት አቶ ልደቱ አያሌው በዛሬው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት መዝገቡ የተቀጠረው በተከሰሱበት የህገወጥ መሳሪያ መታጠቅ የሶስት ምስክሮችን እማኞች ሰምቷል። ምስክሮቹ የጦር መሳሪያው ከአቶ ልደቱ አያሌው ቤት በኤግዚቢትነት በፖሊስ ሲወሰድ መመልከታቸውን ለፍርድ ቤት አስረድተዋል። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት አቶ ልደቱ አያሌው በመቶ ሺህ ብር ዋስትና ተፈተው ጉዳያቸውን ውጭ ሆነው እንዲከታተሉ ወስኖ የነበረውን ውሳኔ በተመለከተ የብሾፍቱ ከተማ ፖሊስ መምሪያ አዛዥ ቀርበው ለምን እንዳልተፈጸመ ማብራሪያ እንዲሰጡ በተደጋጋሚ ትእዛዝ ቢሰጥም አዛጁ በስራ ላይ የሉም በመባሉ የብሾፍቱ ፖሊስ መምሪያ ምክትል አዛዥ እና የወንጀል ምርመራ ኃላፊ ለጥቅምት 9/2013 ቀርበው የአቶ ልደቱ አያሌውን ዋስትና መብት ያልጠበቁበትን ምክንያት እንዲያስረዱ ትእዛዝ አስተላልፏል። የኦሮሚያ ፖሊስ ኮሚሽን የብሾፍቱ ከተማ ፖሊስ መምሪያ ያልፈጸመውን የአቶ ልደቱ አያሌውን በዋስ የመፈታት መብት በቀጥታ ፈጽሞ አቶ ልደቱን ከእስር እንዲፈታ ትዕዛዝ በማስተላለፍ መዝገቡን ለጥቅምት 9/2013 ቀጥሯል። በሌላ በኩል በኦሮሚያ ጠቅላይ ፍርድ ቤት በምስራቅ ኦሮሚያ ቅርንጫፍ አዳማ ምድብ ችሎት የሽግግር መንግሥት ሰነድ ማዘጋጀትና ለውጡ ከድጡ ወደ ማጡ በሚል መጽሐፋቸው በተከሰሱበት መዝገብ ክሱም በንባብ ለማስደመጥ በኦሮሚያ ጠቅላይ ፍርድ ቤት የምስራቅ ኦሮሚያ ቅርንጫፍ አዳማ ምድብ ችሎት ለነገ ጥቅምት 6 2013 ቀጠሮ መያዙ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።